ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩ ማበሪያችሁ አመሻለሁ። ባሳለፍነው ቅዳሜ ምሽት ሜሪላንድ ግዛት ውስጥ በሚገኘው ሞንጎመሪ ኮሌጅ የኪነ ጥበብ አዳራሽ ውስጥ በዮሐንስ ፈለቀ የተዘጋጀው ዘ ኢንሴንድ ሐውስ የተሰኘ ዘጋቢ ፊልም ተመርቀዋል። አንድ ኢትዮጵያዊ ፊልም ባለሙያ በስደት በሚኖርባት ዩናይትድ ስቴትስ ሕልሙን ለማሳካት የሚያልፍበትን ውጣውረድ የሚያስቃኘው ፊልም ለእይታ በቀረበበት ምሽት ታዋቂ ገጣሚያንን ጨምሮ እውቅ ኢትዮጵያውያን ስራቸውን ለታዳሚዎች አቅርበዋል። የምረቃ ሥነ-ሥርዓቱን የተወሰነ ድባብ እናስቃኛችኋለን። በመጀመሪያ በዕለቱ ከቀረቡ የግጥም ስራዎች መካከል አንዱን እናዳምጣለን። አበባው መላኩ ይቀጥላል። ያለ ቀኖናው የመጣን በቀኖናችን ረተን፣ ከላይ ካረግጥ ያለውን ወደታች ስበን አስርገን፣ እንደ አለት ስንቱን አንክተን፣ እንደ እሳት ለብልበን ፈጭተን፣ እንደ ንስር አብረን አድርገን፣ እንደ ዶፍ በአንድነት ወርደን ባልተቆጠሮ እድሜያችን ዘላለምን ከኋላ ስበን በእምነት ደመናን ጠቅሰን ተስፋን በትንቢት ዳብሰን በሞራል በግብረ መልካም ያመመው ባህሪ ሲታከም በአንድነት በአብሮነት መላ የፍቅር ካስማው ሳይላላ ሺህ ዓመት ቆጥረን ሞልተናል። በአብሮነት ተደላድለናል። ለአንደኛው ህመም ሌላኛው ፈውሱ ሆኖለት መዳኛው እንደ ወይንና እንደ ባላ አንዱ ለድጋፍ አንዱ ለተላል እንደ ሀገር ሀገር ተብለን እንደ ህዝብ ዜጋ ስንባል ብዛት አንድነታችን ተመልካች አጀብ ያስበላል። በወግ በስነ ምግባር በሃይማኖት ታስሮ ተማግዷል። ይህንን ጠንካራ መንፈስ እስከ ወዲያኛው ለማፍረስ ዓለም ስንት የሞከረ ደጋግሞ ስንት የከሰረ መቶ መቶ ሃምሳ ዓመት ገደሉን ሲምስ ዛሬስ ያዘለት መሰል የአገር ልጅ ተፍገመገመ። ዛሬስ ያዘለት መሰል የአገር ልጅ ተፍገመገመ። ከሞራል ከሰብአዊነት ወደቀ ዛለ ደከመ። በግለኝነት ተሳበ ከመንፈስ ክጎ ይልቅ ሥጋውን ብቻ አሰበ። የኢትዮጵያዊነት ከፍታ በብሔር በዘርቱ ማታ መሀል አገዳ ወቶ መታ ወገኔ ወንድሜም ብሎ ረቢጤው ከልብ ማዘኑን ርካሽ ምን እንዳጎደለው በመንፈስ መክበር መሙላቱ የእናቶች መሪር ለቅሷቸው፣ የአባቶች የሽማግሎች የተሰበረ ቅስማቸው በጉሊት በጎሳ በደብ ሲሸጥ ሲገዛባቸው በሬዲዮ በሚዲያ በዩቲዩብ በምናምን ቲዩብ በቶክሾው በማስታወቂያ ለጎራ ተባላሚዎች ለዘር ግጭት ማደመቂያ ያልደረቀ ንባ ለሽያጭ አየር ላይ ሲውል በግላጭ ማምሻውን ጠብቁን ሲባል ቀብድ ይዞ የንባ ጎረች ረበበለስ ምን ይበጀን? ረበበለስ ምን ይበጀን? ይህን የባህሪ ሙላጭ የአንድነት ዋጋው ስንት ሆነ? መጋላው መሀል የታጣው መለየት ብቻ ክምሩን ቡካሩን በቁብ የሞላው ጋቢና መዝናኛ ይቀጥላል። ባሳለፍነው ቅዳሜ ምሽት በሞንትጎመሪ ኮሌጅ የኪነጥበብ አዳራሽ ውስጥ ስለተመረቀው ዘኢንስ ኤንድ አውስ የተሰኘ ዘጋቢ ፊልም ነው የዛሬ ምሽት ትኩረታችን። በመቀጠል ከፊልሙ አዘጋጅ ዮሐንስ ፈለቀ ጋር ያደረግሁት አጭር ቆይታ ይሰማል። በጣም አመሰግናለሁ ዮሐንስ። በመጀመሪያ እንኳን ደስ ያለ በረው ድባብ ምን ይመስላል? ከተመልካቾች ያገኘውን ምላሽ እንዴት ትገልጸዋለ? በጣም ደስ የሚል ድባብ ነበር። እንደምታውቀው ዛሬ የኢትዮጵያ ቀን መዝጊያ ነው። በስታዲየሙ አካባቢ፣ ሌሎች ቦታዎች በርካታ ዝግጅቶች ነበሩ እና ይህን ያህል ሰው ላይመጣ ይችላል የሚል ፍራቻ ነበረ። በጣም ብዙ ሰው ነው የመጣው። ከህዝቡ ደግሞ ያገኘሁት ሪያክሽን እጅግ በጣም ደስ የሚል ነው። በጣም ከጠበቁት በላይ ነው ሰው ሀሳቡን ፊልሙን የተረዳ ብዙ ነገሮችን በግልጽነት የገለጽክበት ዘጋቢ ፊልም መሆኑን ብዙዎቹ መስክረዋል። ይህም ማድረግ የፈለክበትን ምክንያት ዳግመኛ አስታውሰን። ይህን ፊልም መጀመር ዋነኛ የፈለኩበት ምክንያት እውነትን ራስን በመስታወት ማየት ነው። ላይክ ብዙ ጊዜ ብዬዋለሁ፣ ሲኒማ ትናንትን ዛሬንና ነገን የሚያሳይ ነው እና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ፣ ስንክሳር ኤቭሪቲንግ ክሊርሊ ማየት መቻል አለብን ያንን ነው በአደባባይ ያሳዩት። ወደ ፀሐይ መውጣት አለብን። አሁን ጠፍተናል። መንገድ ለመፈለግ እንደ ጠፋን ማወቅ አለብን። የመጀመሪያው እርምጃ መንገድ ለማድረግ ለመፈለግ ሰው እንደ ጠፋ ማወቅ አለበት። አሁን የአገሪት ውስጥ ያለንበት ሁኔታ ጠፍተናል። ስለዚህ በዚህ ፊልም ውስጥ ከመጀመሪያ ጀምሮ በእኔ ታሪክ የሚሄድ ቢሆንም የአብዛኛውን ችግር የሚዳስስ ነው ብዬ አስባለሁ። ስለዚህ ወደ ፀሐይ መውጣት አለብን። ወደ ብርሃን መውጣት አለብን። በጨለማ ተደብቀን አንደኛንን ቅዱስንን እያለን እስከ መቼ ድረስ በዚህ ይቀጥላል የሚል እምነት ይዤ ነው። ሰውም በዚህ ደረጃ ይረዳዋል ብዬ ማልከምትን ነበር። እንደምታየው ሪስፓንዱ በጣም ጥሩ ነው። ዮሐንስ፣ ከዚህ በፊትም ሌሎች ፊልሞችን ሰርተሃል። ይሄኛው የመሀል መሸጋገሪያ ይመስላል። የቀጣይ ዘመን እቅድህና የቀጣይ ዘመን ፊልሞች በምን ላይ እንዲያተኩሩ ተመኛለን? ወደፊትም ቢሆን ከእውነት የራቀ ነገር መስራት አልፈልግም። በተሻለ መጠን እውነትን መሰረት ያደረጉ ነገሮች እንዲሆኑ ነው የምፈልገው። ግን በቀጣይነት ደግሞ እንደዚህ ትንሽ ሰውንም ዘና በጣም የሚያደርግ ሴም ታይም የሚያስተምር ስራዎች አሉ። ተጽፎ ያለቁ ስክሪፕቶች አሉኝ። ፋይናንስ የሚያደርጉ ተቋማት እየጠየቅን ያለ ነው። ለቴሌቪዥን የሚሆኑም የተለያዩ ሀሳቦች አሉኝ እየተነጋገርን ነው ከሙያው መራቅ አትችልም እንግዲህ ያው መንገዱ እስከ ተመቻቸ ድረስ በተለይ የበለጠ ወደ ውስጥ ገባለ ያው እንደምታውቀው በጣም አስቸጋሪ ነው እዛ ያለንበት ሀገር እና ለዛ ነው ከእኔ የተሻለ በጣም ብዙ እውቀት ያላቸው ሰዎች ወደዚህ መጥተው መስራት አቆመዋል ምክንያቱም የሀገሪቱ ነባራዊ ሁኔታ ከባድ ስለሚሆን ማለት ነው እና ግን ያለይን ሳልስስት ጠንከር ብዬ ማቀውን ለማካፈል ከሌሎች ባለሙያዎች ጋር አስባለሁ። መድረክ ላይ ከተጋበዙት ሰው መካከል አንዱ የሆኑት አቶ ጥበቡ ሲገልጹ የነበረው ከህልሙ ጋራ ላለመራራቅ ግብግብ እንደሚገጥም እንደ ጀግና ሲቆጥሩህ ነበረ። በእርግጥ ፊልሙን የጀመርከው ከህልምህም ላለመቆራረጥ ነበር ወይ? የወደፊቱ የህልምህ አቅጣጫ ሶዴት ነው የሚሆነው? እውነት ነው። የዚህ ፊልም ዋና መጀመሩም ህልሜን ነው። የወደፊቱ የህልሜም አቅጣጫ ከዚሁ ጋር በተያያዘ ነው በትግል በጣም ቻለንጅ ባለበት ውስጥም ቢሆን ከመወደው ሙያ መራቅ በፍጹም አልችልም። ዘ ሴም ታይም ደግሞ በዚህ ፊልም ውስጥ ማሳየት የፈለግኩት ብዙዎቻችን በጣም ብዙ ታሪክ አለ። ወደዚህ ሀገር የመጣውን ሰው ብታየው በተለያዩ ምክንያቶች ነው፣ በፖለቲካው፣ በኢኮኖሚው፣ በአጋጣሚው መጥቶ እዚ ይቀራልና በጣም ብዙ ታሪክ ያለው ሰው እነዚህ ባለ ብዙ ታሪክ ሰዎች ታሪካቸው ተሰናስሎ ቢቀርብ ብዙ ህዝብ ሊለውጥ የሚችል ብዙ ህዝብ ሊያስተምር የሚችል ታሪክ ያላቸው ብዙ ሰዎች አሉና እነሱም ይሄንን መንገድ እንዲከተሉ መንገድ ይከፍታል ብዬ አስባለሁ። መንገድ ይከፍታል። በራሱ ምሉ ነው ባይባልም፣ ቢያንስ በቀጣይነት ሰዎች እዚህ ውስጥ ሞኝ እንደዚ አይነት ስራ መስራት ይችላለሁ ለካ ብለው ኢንስፓየርድ ሆነው መስራት ይችላሉ ብዬ አስባለሁኝ። ለእኔ የሚያየት ነገር በቀጣይነትም ስራውን እንድሰራ የሚያበረታታኝ በጣም አመሰግናል ዮሐንስ መልካም እድል ግጠም። ታንኩ በጣም አመሰግናለሁ ሀብትሽ። ቀደም ብዬ እንደነገርኳችሁ በዚህ ሥነ ሥርዓት ላይ የተለያዩ ታዋቂ ገጣሚያን የግጥም ስራዎቻቸውን አቅርበዋል። ዮሐንስ ሞላ ካቀረበው ረዘም ያለ ግጥም መካከል የተወሰነውን ቀንጭ በንስማ። ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። ምሽታችንን ለማድመቅ ከመረጥንላችሁ ሙዚቃዎች መካከል አንዱን በመቀጠል ንስማ። ሮፍናል አጠፋ በደል ያልሽን ሰውታወ ዛሬ በተስፋ ጠብቅሻለሁ i ወደ ሌላኛው መሰናዶ እንሻገር። በዩናይትድ ስቴትስ ውስጥ በሚኖሩ ወጣት ትውልድ የኢትዮጵያውያን ዘንድ አትሌቲክስን በመጠቀም ትስስርን ለመፍጠር ያለመ ራን ኢን ዩ ኤስ ኤ የተሰኘ የአምስት ኪሎ ሜትር የወንዶችና ሴቶች የሩጫ ውድድር ከሰሞኑ ተካሂደዋል። በሰሜን አሜሪካ ኢትዮጵያውያን የስፖርት ፌዴሬሽን ዓመታዊ ፌስቲቫል መዝጊያ ቀን በነበረው ውድድር ታዳጊ ሕፃናትም የአንድ ማይል የሩጫ ውድድር አከናውነዋል። ከውድድሩ አዘጋጆች መካከል አንዱ ከሆነው ኤርሚያስ አየለ ጋር አጭር ቆይታ አድርጌያለሁ። በመቀጠል ይሰማል። ስሜ ኤርሚያስ አየለ ይባላል። ዛሬውን ውድድር ያደረግነው ኢትዮጵያ ትልቅ የአትሌቲክስ አሸናፊዎች አገር ነች እና በየአመቱ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ጨዋታ ባህላችንን ያስተዋውቃል እና ኢትዮጵያ በዓለም አቀፍ ደረጃ የምታሸንፍበትን ትልቁን ስፖርት ከፌዴሬሽኑ ጋር ጨምሮ እዚ የተወለዱ ኢትዮጵያውያን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አካል እንዲሆኑ ለማድረግ ነው። እኔ በግሌ እንግዲህ ያለፉትን አስር አመታት እስከ አምና ድረስ የታላቁ ሩጫ ስራ አስኪያጅ ነበርኩኝ። ስለዚህ ያለፈው አንድ አመት ራሴ ጡረታ ወጥቼ ለተኪዎች አስረክቤ የራሴን ድንቅ ኢትዮጵያን ብራንድ ኮንሰልተንቲ ቢባል የማርኬቲንግ ካምፓኒ ሲያፓርግ ያለው ግን፣ ወደ ኋላ ሲኬድ ዳላስ በተደረገው በ37ተኛው የኤስ ኤፍ ኤን ኤ ኮምፕቲሽን ላይ መጥቼ እንደእንግዳ ይቼ ነበር እና ሳይ በጣም ትልቅ ዝግጅት ሆኖ አገኘሁት። ስለዚህ ምን ይሄ ነገር እንዴት ማደግ ይችላል? የሚል ዝም ብዬ ሳስብ ነበር እና ብዙ ሰው ሳይ ወጣቶች ብዙ እዚህ የተወለዱ አሉ ና መተወያ ያሉ ቦርድ ይሆናሉ ተብሎ እና እኔ ደግሞ እንደ ሩጫ አዘጋጅነት የታላቁ ሩጫ ሆኜ ለምን እዚያ አናመጣም የሚል ሀሳብ አደረብኝ። በቀጣይ አመት አትላንታ መጣን ና ሪሰርች አደረግን ይነው እዚህ የመጣውን ሰው አንድ አራት መቶ አምስት መቶ የሚሆን ሰው ኢንተርቪው ያደረግን ሩጫ በኤስፍ ነጋ ቢደረግ ቢደረግን ኔክስት ይር ይሳተፋሉ ወይ ምን ያህል ርቀት እናድርግ ማንን ነው የምትወዱት ማንን እንግዳ እናምጣላችሁ ብለን ሰፊ ሪሰርች ሰራን። የዛ ፋይንዲንግን አምጥተን ለፌዴሬሽኑ አቀረብ ፌዴሬሽኑ በጣም በጥሩ ተቀበለው። ስለዚህ ይሄ ዘንድሮ የመጀመሪያችን ነው። ስለዚህ ሀሳቡ የአትሌቶቻችንን ስኬት እናክበር የሚል ነው። ስለዚህ ወጣቶች እዚህ ያሉ ወጣቶች ነው ኢትዮጵያውያን ማሸነፍ ይችላሉ፣ ጠንካራ ነን ብለን ለማስተማር አትሌቶቻችን ትልቅ ምሳሌ ይሆናሉ። ምክንያቱም የዓለም ሻምፒዮን ናቸው፣ የኦሎምፒክ ሻምፒዮን ናቸው። ስለዚህ የማሸነፍን ስሜት ለወጣቶቹ ማቅረብ እንፈልጋለን። በሕይወት ያሉ ልጆቹን ማነቃቃት የሚችሉ አትሌቶች አሉን። አንዱ የዚህ የሩጫ አዘጋጅ አትሌት አሰፋ መዝገቡ ነው ከኔ ጋር ሌላ አቶ ጥበቡ ታፈሰ የሚባል እዚህ ሶሻል ኢንተርፕሪነር አለ ኢትዮጵያ እዚህ አሜሪካ የሚኖርና ሦስታችን በጋራ ሆነን ነው ይህን ዝግጅት ያዘጋጀ ነው እና ዋናው ሀሳቡ በበየአመቱ የፌዴሬሽኑ የሚሰራው ነገር ላይ ዋጋ መጨመር ነው። ምክንያቱም ዝም ብሎ ተነስቶ ሩጫ ብናደርግ ምንም አይደርስም፣ ግን ይሄ ኦረዲ በጣም ብዙ ሺህ ኢትዮጵያውያን ከመላው አሜሪካ እንደዚሁም ከካናዳ፣ ከአውሮፓ፣ ከኢትዮጵያ እንኳን ብዙ የመጡ ሰዎች አግኝተናል ና ሲሰባሰቡ በሀገራችን ትልቅ የሆነውን ስፖርት የዘንድሮ ደግሞ ክብር እንግዳችን መሰረት ደፋር ነበረች። የአምና ሪሰርችም ስንሰራ ሰው ብትመጣ ብሎ ጠይቆ የነበረው መሰረት ደፋር ነው። ስለዚህ እነሱን እያመጣን ወደፊት የሀገራችንን ገጽታ ከፍ የምናደርግበትን ስራ ለመስራት ነው። ይሄንን ውጭ ያደረግ ነው እንደዚህ ያሉ ውድድሮች እዚህ ሀገር እየተበራከቱ አይደሉም። በተለይ በትውልደ ኢትዮጵያውያን ማህበረሰብ ዘንድ እንዲጠናከሩ እዚህ ባለው ህዝብ ልክ ደግሞ ተሳታፊያቸው እንዲበዛ ምን መደረግ አለበት ብለህ ታስባለህ? እንደ ጅምርስ ያያችሁት ነገር ምንን ያሳያል? እንግዲህ ምንድነው፣ ያው፣ ብዙ መስራት አለብን። ምክንያቱም ትልቁ ውድድር ሲዘጋጅ መልእክቱን ማስተላለፍ የሚሮጠውን ሰው መመዝገብ ትልቁ ስራ ነው። ከዛ በኋላ ነው የውድድሩ ቀን ለሚመጣው ሰው መሰናዶ የሚደረገው። ስለዚህ እንግዲህ ተቀናጅቶ ውድድሮች ሲኖሩ ለኢትዮጵያው ማህበረሰብ ማስተላለፍ ይቻላል። እንግዲህ እዚህ የሰሜን አሜሪካ የኢትዮጵያ ኢንተርናሽናል አትሌቶች ማህበር አለ። እንግዲህ ብዙ ኢትዮጵያን በተለያየ መስክ የወከሉ አትሌቶች እዚህ ማህበር አላቸው። ብዙ እዚህ የሚኖሩ ስላሉ እነሱ ማህበር አላቸው። ከነሱ ጋር በቅርበት ቢሰራ በየብዙ ስቴት ስላሉ መቀስቀስ ይችላሉ። ሌላው ግን እንግዲህ ብዙን አካል መንካት እንችላለን። በየቦታው በየእምነት ቦታዎቹ መሄድ እንችላለን። ልጆች ከነ ቤተሰባቸው ይገኛሉ። በኤምበሲውን በኩል ይፈርቶች መደረግ ይችላሉ። እንደ ኤስፍኤ አይነት ፕላትፎርሞች በጣም ጥሩ ናቸው። ስለዚህ በየቦታው ኮሚኒቲው አክቲቭሊ ሆኖ የሚንቀሳቀስበት ቦታ መስራት ይቻላል። አሁን ዘንድሮ ለእኛ ቻሌንጃችን ምን ነበር? ሁለት ወርም አይሞላም፣ ይሄን ውድድር ስናዘጋጅ፣ ስፖንሰር ስንፈልግ፣ ውድድሩም ስናረግ። ስለዚህ ጊዜ ነው የሚያስፈልገው ኢቨንት ለማዘጋጀት ስለዚህ የሚቀጥለው ዓመት ፌዴሬሽኑ እስከ ጃንዋሪ ድረስ ያቃል የት ስቴት እንደሚሆን። ስለዚህ እኛ ከስድስት ወር በላይ የመዘጋጃ ጊዜ ይኖረናል። ስለዚህ በዛ ነው የሚመለከተውን ሁሉ መድረስ እንችላል። አሁን እኛ እቅዳችን ኢትዮጵያውያን ዝግጅትም ላይ ብናደርገው የዚህ ሀገር ሰዎች እንዲሳተፉ እንፈልጋለን። አሁን አብረውን ዛሬ አንድ ቮለንቲር አድርገው ይሰሩ የነበሩት የሜሪላንድ ሮድ ራነርስ ክለብ አለ። እነሱ ቮለንቲር አድርገው አብረውን ሰርተዋል። ኔክስት የር ቀድመን ፕሮሞት ካረግን በነሱ በኩል ኮሚኒቲ ውስጥ አሜሪካኖች እንዲሳተፉ ይቀሰቀሳል። ስለዚህ ኢትዮጵያውያን ብቻ ሳይሆኑ አሜሪካኖችም ይመጣሉ። ያኔ አትሌቶቻችን ሲመጡ የሀገራችንን ኢሜጅ ቢልድ ማድረግ እንችላለን። ምክንያቱም ቮለንቲሮቹን ጠርተን እዚህ ፎቶ ስናስነሳቸው ከነ መሰረት ጋር በጣም ሆነርድ ነበሩ። ስለዚህ ይሄን ኔክስት የር አፍተር ቱ ትሪ ይርስ እዚህ ብንመጣ በጣም ኢንስፓየርድ ሆነው ነው የሚጠብቁንና። ሰፊ ስራ መስራት ይቻላል። እንግዲህ ወር ጀስት ቴስቲንግ ደወተ ዘሯን ተክለናል። እንግዲህ የሚቀጥሉትን አመታት ደግሞ በየአመቱ እያስተካከለን ቅድም እንዳልኩ የአራት አመት ነው ኮንትራታችን። ስለዚህ እዛ ላይ በጣም እቅድ አድርገን እያሻሻን ነው መሄድ ይቻላል። ታላቁ ሩጫም ሲጀመር በትንሽ ተጀምሮ ነው ያደገው። ሰው ትንንሽ ኢምፕሩቭመንቶች እየተደረገ ትልቅ ኢቨንት ማድረግ ይቻላል። አንተ እንዳየኸው፣ እንደምትገነዘበውም በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርከት ያለው ወጣት ትውልደ ኢትዮጵያውያን አሉ። እናንተ የጀመራችሁትን አይነት ስፖርታዊ እንቅስቃሴ ስፖርታዊ ዘመቻ በማገዝ ረገድ ምን ምን አስተዋጽኦ ሊያበረክቱ ይገባል ብለህ ታስባለ? እንግዲህ ያው ቀስ ብለን መጀመር አለብን አይደል? ያው አሁን ዘንድሮ አድርገነዋል፣ በጣም በአጭር ጊዜ ዝግጅት። የሚቀጥለው አመት ደግሞ ምንድን ነው እንግዲህ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ምክንያቱም አሁን ሰሞኑን ውድድሩን ስናስተዋውቅ ልጆቹን እየጠየቅን ነበር። የነ ሀይሌና የአሰፋ መዝገቡ ፎቶ የነ መሰረት ደፋርና የነ ጥሩነሽ ፎቶ ነበር። ማን ናቸው ስንል ብዙዎቹ ትልልጆች አያውቋቸው። ያ ማለት ስራ አልሰራንም ማለት ነው። እንግዲህ ያው ስንኖር ጎበዞች ታሸንፋላችሁ፣ እኛ ጎበዞች ነን ኢትዮጵያውያን ብለን ልጆቻችንን መቅረጽ አለብን። እዚህ ስንመጣ ኮምፒቲሽን ነው ነው። ልጆቻችን እዚህ ቢኖሩ አባት እናቶቻቸው ኢትዮጵያውያን ናቸው፣ ባህላችን ይወስደናል። ስለዚህ በባህላችን ውስጥ እኛ ኢትዮጵያውያን ምን ኩራራ አይነት ሰዎች አይደለን። ይሄ ዝም ማለቱ ጭምት መሆኑ በማህበረሰቡ ውስጥ ይበረታታል። እዚህ ደግሞ ስትመጣ ጮክ ብሎ መናገር ሌላው ሌላው ነገር ነው የሚበረታታው። ስለዚህ ልጆቹ የተበረዘ ነገር እንዳይኖር የማሸነፍ ነገራቸውን እንትን ለማለት አትሌቲክሱ ያግዛል። ስለዚህ እንግዲህ ቀስ እያለን ወጣቶቹን በምን መድረስ እንችላለን ብለን እንሄድበታለን። አሁን በዚህ ዘንድሮ በተመለከት ነው ብዙ ወጣቶች እግር ኳሱ ላይ ይሳተፋል። አሁን ሰው ኔክስት የር ማድረግ የምናስበው ክለቦቹ የእግር ኳስ ተጫዋች ብቻ ሳይሆን ሩጫውም ላይ የሚሳተፍ ግሩፕ ይዘው እንዲመጡ ማድረግ እንችላለን ወይ ከዚሁ ከተጫዋቾቹ ሊሆን ይችላል። ሰው እርስ በርስ ኮምፒት ሲያደረጉ እንዴት አድርገን ፕሮሞት ናርግ ቢካዝ እነሱ ብዙ ፎሎወር አላቸው፣ ወጣቶች ናቸው። ያ ኮምፕቲሽን መሆን ይቻላል። እንግዲህ የዚህ ያለውን ነገር በደንብ ማጥናት አለብን። እንዳልኩ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ስለዚህ ግን ምንድን ነው ሪሊ ሚስ የሚደረገው ይሄ ሩጫ እንዴት ቫሉ መጨመር ይችላል፣ እንዴት ዋጋ መጨመር ይችላል የሚለውን በደንብ ማጥናት አለብን። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። በቀጣዮቹ ጥቂት ደቂቃዎች ዓለምን እያስጨፈሩ እያዝናኑ ከሚገኙ የአፍሮቤት ሙዚቃዎች መካከል የተወሰኑትን እንጋብዛችኋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የሳምንቱ በለን ሀብታሙ ስዩን በመስተንግደው ኤልያስ አስማሪያ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት።